ሀሳብን የመግለጽ ነጻነት መድረኩን ክፍት እስኪያደርግና ያሰራቸውን ጋዜጠኞች እስኪፈታ መጎትጎትና ጫና እንዲደረግበት መግፋቱን እንደማያቆም ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ አስታውቋል። የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩንታል ትናንት ለአሜሪካ ድምጽ በሰጡት ቃል ኢትዮጵያ ውስጥ በመገናኛ ብዙሃንና በጋዜጠኞች ላይ የሚደረገው ማዋከብ እየበረታ መምጣቱን ተናግረዋል። ሰለሞን አባተ ዳይሬክተሯን አንጀላ ኩንታልን አነጋግሮ ተከታዩን ዘገባ አጠናቅሯል። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ትናንት ባወጣው መግለጫው የኢትዮጵያ መንግሥት ባለሥልጣናት ባለፉት ቅርብ ሳምንታት ውስጥ ሁለት ጋዜጠኞችና ሁለት የኢንተርኔት ላይ አምደኞችን ማሰራቸውን አመልክቶ ነበር። በትናንቱ የሲፒጄ መግለጫ ላይ የተጠቀሱት ጋዜጠኞች ዛሬ የታሰሩትንና ቀደም ሲል በእስር ላይ የቆዩትን የማይጨምር ሲሆን ሲፒጄ በዚሁ መግለጫው ላይ በስም የጠራቸው በፍቃዱ ኃይሉ፣ ናትናኤል ፈለቀ፣ አበላና አጥናፍ ብርሃኔ የሽብር ክስ እንደተመሠረተባቸው ተሟጋቾች በማኅበራዊ ሚዲያ ላይ መጻፋቸውን አመልክቷል። የኦሮሚያ ብሮድካስቲንግ አገልግሎቱ ጋዜጠኛ አብዲ ገዳ ያለበት እንደማይታወቅ ሲፒጄ በትናንቱ መግለጫ ላይ ጠቅሶ የነበረ ቢሆንም በአንድ የአዳማ ፖሊስ ጣቢያ ውስጥ ተይዞ እንደሚገኝና ሄደውም ያዩት ሰዎች መኖራቸውን ምንጮች ለቪኦኤ ገልጸዋል። የኢትዮጵያ ባለሥልጣናት የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ከሺህ በላይ ሰው ማሰራቸውን የአስቸኳይ ጊዜ አዋጁ አፈጻጸም ምርማሪ ቦርድ ሰብሳቢ አቶ ታደሰ ሆርዶፋ ዛሬ ሳምንት በቴሌቪዥን ቀርቦ መናገራቸውንም ሲፒጄ አስታውሰዋል። የመንግስቱን ለተቃዋሚዎች የሚሰጠውን ምላሽ የሚተቹ ሰዎችን ዝም ለማሰኘት መሞከር መረጋጋት አያመጣም ስትል ደቡብ አፍሪካዊቱ ጋዜጠኛና የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩንታል አሳስባለች። ኩንታል ለቪኦኤ በሰጠችው ቃል ሁኔታዎች ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን በብርቱ እንደሚያሳስቡት ተናግራለች። ኢትዮጵያ ውስጥ በፕረስ ነጻነት ላይ ባለፉት ጥቂት ሳምንታት ውስጥ እየተፈጸመ ባለው ሁኔታ በጣም እየተጨነቅን ነው። በተጨማሪም እየተወሰዱ ያሉ የኃይል እርምጃዎች፣ ማህበራዊ ሚዲያን የመዝጋቱ ነገር እያሳሰበን ነው። ህዝቡ ሀሳቡን የሚያሰማበት መድረክ እየጠበበ ነው። ኢትዮጵያ የጋዜጠኞችን አያያዝ በተመለከተ ስሟ እንዲሁም ያማረ አይደለም ትላለች አንጀላ ኮኝታል። ደህና አድርገን እንደምናውቀው የጋዜጠኞችና የብሎገሮችን መታሰር በተመለከተ ኢትዮጵያ እንዲሁም ታሪኳ ጥሩ አይደለም። አሁን ደግሞ ያ የማዋከብ አድራጎት እንደገና ተነስቶበታል። ሀገሪቱ በአስቸኳይ ጊዜ ሁኔታ ውስጥ በመሆኗ ያ የከፋ አያያዝ እየቀጠለ እንደሚሄድ መገመት ይቻላል። ይህ ስጋታችን ነው፣ መግለጫ እንድናወጣ የገፋፋን። ምንም እንኳ ሲፒጄ ትናንት ያወጣው መግለጫ ሰሞኑን በቁጥጥር ስር መዋላቸው በተገለጸ አራት ጋዜጠኞችና ብሎገሮች ላይ ያተኮረ ይሁን እንጂ እስክንድር ነጋ፣ ተመስገን ደሳለኝና ሌሎችም ታሳሪዎች ያሉበትን ሁኔታ እየተከታተለ እንዲለቀቁ ጉትጎታና ዓለም አቀፍ ግፊት እንዲደረግ መጮሁን እንደማያቆም አንጀላ ገልጻለች። ኢትዮጵያ በአፍሪካ ግብፅና ኤርትራን ተከትላ ብዙ ጋዜጠኞችን እስር ቤት በማጎር የምትታወቅ በሳንሱር ደግሞ በዓለም በአራተኛ ደረጃ የምትጠቀስ ሀገር መሆኗንም የሲፒጄዋ የአፍሪካ ፕሮግራም ዳይሬክተር አመልክታለች። የኢትዮጵያ መንግስት ለመናገር ነጻነት፣ ሀሳብን ለመግለጽ ነጻነት ክብር እንደሌለው ምንም የሚያጠራጥር አይደለም። እናም ባለስልጣናቱ ከጠባብ የራሳቸው ጥቅሞችና አስተሳሰብ ባሻገር እንዲመለከቱ ጥሪያችንን እናስተላልፋለን። አስተሳሰባቸው ጠባብ ባይሆን ኖሮ ኢትዮጵያውያን ሁሉ በዓለም አቀፍ ድንጋጌዎች የተረጋገጡ ሀሳብን የመግለጽ ነጻነት የሚጨምሩ መብቶች እንዳሏቸው በተገነዘቡና እነርሱን ለማስከበርና ለመጠበቅ ቁርጠኝነታቸውን ባሳዩ ነበር ህዝቡ፣ ጋዜጠኞች፣ ብሎገሮች ሀሳቦቻቸውን በነጻ እንዲያንሸራሽሩ በፈቀዱ ነበር። የኢትዮጵያ መንግስት ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን ከመሳሰሉና ከመብቶች ተሟጋቾች የሚቀርቡበትን ውንጀላዎች በተደጋጋሚ ሲያስተባበል ነው የሚሰማው። እናም የአሁኑን የሲፒጄን መግለጫ ከሌሎቹ ምን ሊለየው ይችላል? መንግስቱ ውስጥ ከቀደሙት ምላሾች የተሻለ መልስ የሚሰጥ ይመስልሻል? አንጀላ ኩኝታል። አየህ፣ መጪውን በቀና ሁኔታ የምጠብቅ መሆን አለብኝ። የኢትዮጵያ ባለስልጣናት አያዳምጡም ብዬ ተስፋ መቁረጥና እርግፍ አድርጌ መቀመጥ አልችልም። እየጮሁ ድምፅ እያሰሙ መቆየት ነው የሚሻለው። ባለፉት ጊዜዎችም በዚህ መንገድ ያተረፍነው የተሳኩልን አጋጣሚዎች አሉ። የሲፒጄ የአሁኑ ጥያቄ የኢትዮጵያ መንግስት በመገናኛ ብዙሃን ላይ እያካሄደ ነው ያለውን የበረታ ወከባ እንዲያቆምና ያሰራቸውን ጋዜጠኞችና ብሎገሮች ሁሉ እንዲፈታ ነው። ሰሞኑን ተይዘው በቁጥጥር ስር ከዋሉ ጋዜጠኞች መካከል በፍቃዱ ኃይሉ የታሰረው ለአሜሪካ ድምፅ የጥያቄው መልስ ፕሮግራም በሰጠው አስተያየት ምክንያት መሆኑ ተነግሯል። ከጥቂት ሳምንታት በፊት ተላልፎ ከነበረው ዝግጅት ቀንጨባ አድርጌ ላሰማችሁ። እንግዲህ መስዋዕትነቱ የመጣው ራሱ በእጣ ፈንታ ይመስለኛል። እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም እጣ ፈንታ ሼፕ በማድረግ ሂደት ውስጥ መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው። ሲፒጄ ትናንት ያወጣውን ክስና አቤቱታ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አጣጥለውታል። ማምሻውን ባልደረባዬ ጽዮን ግርማ አነጋግራቸው ነበር። አንደኛ መታወቂያ ያለበት ሲፒጄ መረጃውን እንዴት ነው የምሰበስበው የምለውን በትክክል ማየት ያለብን ይመስለኛል። የሚሰጠው አስተያየት በትክክል ገለልተኛ ነው ወይ ወይ ደግሞ እንዲሁ ለጋዜጠኞች መብት የቆመ ድርጅት ብሎ ራሱን እየጠራ እንዲሁ የጋዜጠኝነትን ታፔላ በራሳቸው ላይ ለጥፎ ነገር ግን ስራቸው የጋዜጠኝነት ስራ የማይመስል የሚሰሩ ሰዎችን እንዲሁ ማንም ሰው ጋዜጠኛ ነኝ ስላለ ብቻ ሕግን ለማስከበር እርምጃ በሚወሰድበት ጊዜ ጋዜጠኞች ታሰሩ ብሎ ነው ብዙ ጊዜ ዘገባውን የሚያቀርበው ሪፖርቱን የሚያቀርበው ያንን መጣራት መስፈላጊ ይመስለኛል። ምክንያቱም እንደ አንድ ባለሙያም እኔ የሲፒጄን ስራዎች፣ ሪፖርቶች ይከታተል ነበር እና ምን ያህል ሪላይብል ነው ሶርሳቸው። ምክንያቱም አይዲዮሎጂካል ኢምፕሊኬሽንም አለው። በአንድ በኩል ሲፒጄ እንደዚህ በሚያደርግበት ጊዜ ሁሉንም ሀገር በአንድ አይን አላምንም። ስለዚህ በኢትዮጵያ ውስጥ ደግሞ እንደሚታወቀው የጋዜጠኝነት ሙያ ምን ያህል የሙያውን ዝግጅት ያላቸው ሰዎች በትክክል ኃላፊነታቸውና ግዴታቸውን አውቆ እየሰሩ ነው ብሎ መጠየቅ ሲገባቸው፣ እንዲሁ ሲፊል የምለው ማንም ሰው የፈለገውን ይጻፍ፣ ያ የጻፈው ደግሞ ኮንሲኮንሱ ማንን የሚጎዳ ጉዳያቸው አይደለም። የሀገር ባለቤት የሚያገባው የህዝብን ሰላም መጠበቅ ኃላፊነት የሰጠው መንግስት ደግሞ ህዝብም ደግሞ የራሱን ሰላም መጠበቅ የሰጠው ኃላፊነቱን ለመወጣት ለመወሰዱ እርምጃዎች ይኖራሉ። ስለዚህ አሁን ለቪኦኤ መረጃ ስለሰጠ ነው ፌስቡክ ፔጁ ላይ ስለጻፈ ነው የምለው መጣራት ያለበት ይመስለኛል። ኦኬ ወይ እሱ ወይ ደግሞ ሌሎች ሰዎች እንደዚህ ብሎ ሊሆን ይችላል። እኔ ግን ይህንን መደምደሚያ መቀበል አልችልም በትክክል ከተጣራ በኋላ የታሰረበት ምክንያት በግልጽ ይታወቃል። ያው ይገለጻል። ያኔ ተቀባይነት ያለ ሆኖ ከተገኘ ህጋዊ እርምጃ መስተካከያ ነው የምጥለው። ካልሆነ ተጣርቶ ነጻ የሚወጣበት ሁኔታ አለም ነው። ምንም በቃ ምንም ጥፋት እንደማያጠፉ ሁሉ ጊዜ በቃ ከጥፋት ነጻ እንደሆኑ አድርጎ መቁጠር ራሱ ሲተት ይመስለኛል። ዝን የተጻፈ ኢምፕሊኬሽኑ ምንድን ነው፣ ጉዳቱ ጥቅሙ ምንድን ነው የሚለውን እኮ ማየትም አስፈላጊ ይመስለኛል። የእሱ እንግዲህ በህግ የተያዘ ስለሆነ ስጣራ የምናውቀው በነገራችን ላይ በፍቃዱ ኃይሉ በታሰረበት ወቅት በጸጥታ ኃይሎች የተነገረው ቪኦኤ ላይ በሰጠው አስተያየት ምክንያት እንደነበረ ጠበቃው አቶ አመሃ መኮንን ለቪኦኤ የሰጡትን መግለጫ በወቅቱ መዘገባችን ይታወሳል። ሲፒጄ መረጃ እንዴት እንደሚያሰባስብ የአፍሪካ ፕሮግራም ዳይሬክተሯን አንጀላ ኩንታልን ጠይቂያት ነበር። ሲፒጄ ወደ ኢትዮጵያ ገብቶ ሁኔታዎችን ለመፈተሽ ወይም ከባለሥልጣናቱ አስተያየት ለማግኘት የሚያቀርባቸው ጥያቄዎች ሁልጊዜም ምላሽ እንደማያገኙ አንጀላ ገልጻለች። ለጥያቄዎቻችን ከኢትዮጵያ መንግሥት መልስ ለማግኘት እጅግ አስቸጋሪ የሆነ ነው። ዛሬ ያወጣነውን መግለጫ ስናዘጋጅ አዲሱን የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ለማግኘት ሞክረን ነበር። መልስ አልሰጡንም። የቀድሞም እንዲሁ ነበሩ። የኢትዮጵያ መንግስትን ለማግኘት በሞከረን ቁጥር የሚያጋጥመን የሸክላ ግድግዳ ነው። አንጀላ ኩንታል የሲፒጄ የአፍሪካ ፕሮግራም ዳይሬክተርነቱን ሥራ በቅርቡ ስትረከብ እንደ አዲስ ኃላፊ ግንኙነቶችን ለመፍጠር ብዙ መጣሯንና እስካሁንም እንዳልተሳካላት ነግራኛለች። ይሁን እንጂ ከተለያዩ ማንነታቸውን መጥቀስ ከማትፈልጋቸው ታማኝ ከምትላቸው የሀገር ውስጥ ምንጮችና ናይሮቢ በሚገኘው የሲፒጄ ቢሮ አማካኝነት ቡድኑ የኢትዮጵያ ሁኔታዎችን በቅርብ እንደሚከታተልና የተጨበጠ መረጃ እንደሚያገኝ ገልጻለች። የኢትዮጵያ ባለሥልጣናት ዛሬም ኤልያስ ገብሩና አናንያስ ሶሪ የሚባሉ ጋዜጠኞችን ማሰራቸው ተዘግቧል።